ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ያገኙ። ዜናውን ከማሰማታችን በፊት ርዕሰ ዜናዎችን እንሆም። 60 አውስትራሊያውያን እና የአውስትራሊያ መኖሪያ ቪዛ ያላቸው የአፍጋን ዜጎች ከካቡል ወጡ። በነገው ዕለት በሲድኒ ሊደረግ በታቀደው የተቃውሞ ሰልፍ ላይ ነዋሪዎች እንዳይሳተፉ ፖሊስ አስጠነቀቀ። በቪክቶሪያ ሪጂናል ከተማ ሼፐርተን የኮሮና ቫይረስ ተጠቂዎች ቁጥር 12 ደረሰ። የሚሉት የምሽቱ ዜናችን ናቸው። ዜና። በዝርዝር ከምሽቱ ዜና ጋር ማርተጸጋው ነኝ። ስልሳ አውስትራሊያውያንና የአውስትራሊያ የመኖሪያ ቪዛ ያላቸው የአፍጋን ዜጎች በሶስተኛው ዙር ከካቡል የማውጣት ዘመቻ መሳካቱ ተገለጸ። በመጀመሪያው በረዳ ከዱባይ የተነሳ 94 ተሳፋሪዎችን ዛሬ ማለዳ ፐርዝም ደርሰዋል። ከአንድ መቶ ስልሳ በላይ የሆኑ አውስትራሊያውያንና የአውስትራሊያ የመኖሪያ ቪዛ ያላቸው አፍጋኖች ከካቡል አየር ማረፊያ ወደ አውስትራሊያ ለማጓጓዝም ተችሏል። ጠቅላይ ሚኒስትር ስኮት ሞሪሰን በአፍጋኒስታን የተለያዩ ከተሞች ያሉ ሰዎችን ማውጣት መስራትም የማይቻል ነው ሲሉ ተናግረዋል። በካቡል ያለው ሁኔታ የተረበሸ ነው። ልናወጣቸው ከምንችላቸው ሰዎች ጋር በመልእክት በተከታታይ እንገናኛለን። ነገር ግን ከአውሮፕላን ማረፊያ ውጭ ያሉትን ሰዎች ለማውጣት ግን የሚቻል አይደለም። የአውስትራሊያ የመከላከያ ኃይልንም አደጋ ውስጥ እንዲገባ ሊያደርግ ይችላል ሲሉ ተናግረዋል። በኮቪድ-19 ሳቢያ ሆስፒታል የሚገቡ አውስትራሊያውያን የሞት አደጋ ሊከላከል የሚችል አዲስ ሕክምናም እንደሚሰጣቸው ተገለጸ። የፌዴራል የጤና ሚኒስትር ግሬግ ሃንት አውስትራሊያ ይህንን ሕክምና በተግባር እንድታውል ከሚመለከተው አካል ይሁንታን አግኝታለች ብለዋል። ሚስተር ሃንት አያይዘውም ይህ ሕክምና ከ8 እስከ 13 በመቶ የሕሙማኑን የመከላከል አቅም ከፍ ያደርጋል ብለዋል። ይህ ለሁሉም ውጤት ያመጣል ማለት አይደለም፣ ነገር ግን ሰዎች በጽኑ እንዳይታመሙ ይረዳል። ይህ የመጀመሪያውና የህመምተኞችን ጤና እንዲሻሻል ከፍተኛ አስተዋጽኦ ሊያደርግ የሚችል ነው። በኮቪድ-19 ሳቢያ የሚከሰትን ጽኑ ህመምንና ሞትን ለመቀነስ አሁንም ቢሆን የመጀመሪያውና ቀዳሚ ምርጫ ክትባት ብቻ መሆኑ ተገልጿል። የኒው ሳውዝ ዌልስ ባለስልጣናት የተጣሉ ገደቦችን ለመቃወም በተጠራው ሰልፍ ላይ የሚሳተፉ ካሉ ክልክላው ሊቀጥል እንደሚችል አስጠነቀቁ። የተቃውሞ ሰልፉ ሀሳብ የተነሳውም በኒው ሳውዝ ዌልስ 642 አዲስ የኮሮና ቫይረስ መታየቱን ተከትሎ መንግስት በግሬተር ሲድኒ የጣለውን ገደብ እስከ ሴፕቴምበር መጨረሻ እንዲራዘም በማድረጉ ነው። የቫይረሱን ስርጭት አስጊ ደረጃ ደርሷል በተባሉት 12 አካባቢዎችም ከሰኞ የሚጀምርና ከምሽቱ ሶስት ሰዓት እስከ ንጋቱ 11 ሰዓት ድረስ የሚደርስ የሰዓት እላፊ ገደብም ተጥሏል። የፖሊስ ሚኒስትር ዴቪድ ኤሊዮት እንደሚሉት 1400 የሚሆኑ ኦፊሰሮች ሰላማዊ ሰልፉ በሲድኒ እንዳይካሄድ ለማድረግ እንደሚሰሩም ተናግረዋል። በነገ በነገው እለት በተቃውሞ ሰልፍ ላይ የሚገኝ ማንኛውም ሰው የኒው ሳውስ ዌልስ ፖሊስን ሙሉ ኃይል የሚጋፈጥ ይሆናል እንዲሁም የሌሎችን ሕይወት አደጋ ላይ የምትጥሉ ሲሆን ክልከላው እንዲራዘም ምክንያት ትሆናላችሁ ሲሉ አስጠንቅቀዋል። በቪክቶሪያ ሪጅናል ከተማ ሼፐርተን የታየው የቫይረስ ቁጥር 12 ደረሰ። በሺህ የሚቆጠሩ በሼፐርተንና አካባቢ የሚኖሩ ነዋሪዎች ራሳቸውን ለይተው እንዲያቆዩ ተገደዋል። እንዲሁም በዛሬ ዕለት አንድ የ30 ዓመት ሰው በቫይረሱ መያዙ ከታወቀ በኋላ በርካታ የትምህርት ቤት የካምፕ ፕሮግራሞች እንዲሰረዙም ተደርጓል። የጎልበን ቫሊ ከፍተኛ የጤና ባለሙያ ማት ሻርፕ እንዳሉት ሌሎች 11 የቤተሰቡ አባላትም ቫይረሱ እንዳለባቸው ተረጋግጧል። ተረጋግጠዋል። በነገው ዕለት በአውስትራሊያ ዋና ዋና ከተሞች የሚኖረውን የአየር ትንበያ ስንመለከት ፐርስ ዝናባማ፣ 19 ዲግሪ ሴንቲግሬድ አደላይድ ዝናብ ሊጥል ይችላል፣ 17 ዲግሪ ሴንቲግሬድ ሜልበርን በከፊል ደመናማ 18 ካንቤራ ዝናብ ሊጥል ይችላል 18፣ ሲድኒ በከፊል ደመናማ 24፣ ኒውካስል በከፊል ደመናማ 25፣ ብሪዝበን ፀሐያማ 26፣ ዳርዊን ፀሐያማ 34 ዲግሪ ሴንቲግሬድ። እንዲሁም በነገው ዕለት በመዲናችን አዲስ አበባ ከፍተኛው 21፣ ዝቅተኛው 12 ዲግሪ ሴንቲግሬድ ይጠበቃል ወደ ውጭ ምንዛሪ ዜና ስናልፍ አንድ የአውስትራሊያ ዶላር በዛሬው ዕለት 32 ነጥብ 29 የኢትዮጵያ ብር እንዲሁም አንድ የአሜሪካ ዶላር 45 ነጥብ 03 አንድ ዩሮ 52 ነጥብ 61 የኢትዮጵያ ብር ተመንዝሯል። የምሽቱ ዜና በዚያው አበቃ።